Voice of America ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን ክቡራትና ክቡራን አድማጮች ይህ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ የሚደርሳችሁ ፕሮግራም ነው። ዛሬ ማክሰኞ ኅዳር 14 ቀን 2007 ዓ ም ነው ሰለሞን ክፍሌ ያስተናግዳለሁ። ኃይሉ ታምራት ፕሮግራሙን ይመራልናል። አሁን የሰዓቱን ዋና ዋና የዓለም ዜና እንስማ። ጤና ይስጥልኝ ክቡራትና ክቡራን አድማጮች ዜናውን የማሰማችሁ ሰሎሞን አባተ ነኝ። በያዝነው አመት በስራቸው ላይ ሳሉ ቢያንስ ስድሳ ጋዜጠኞች በዓለም ዙሪያ መገደላቸውን የጋዜጠኞች ደህንነት ተሟጋች ቡድን ሲፒጂ አስታወቀም። ዋና ጽሕፈት ቤቱ ኒውዮርክ ከተማ የሚገኘው ሲፒጄ ዛሬ ባወጣው አመታዊ ሪፖርቱ እየተጠናቀቀ ባለው የአውሮፓ 2014 ዓ ም ውስጥ ጋዜጠኞች የተገደሉት በ21 ሀገሮች ውስጥ መሆኑን አመልክቷል። በየሀገሩ ያሉ የሀገሬው ጋዜጠኞች አሁንም ዋነኞቹ የጥቃት ኢላማ እንደሆኑ ቢቀጥሉም ከተገደሉት ውስጥ 23 ከመቶውን ድርሻ የሚይዙት ዓለም አቀፍ ዘገባዎችን የሚሰሩ ጋዜጠኞች መሆናቸውን ሲፒጄ አክሎ ገልጿል። የሲፒጄ ያለፉት ሀያ ሁለት ዓመታት መዛግብት እንደሚያሳዩት ከግድያዎቹ ዘጠና ከመቶዎቹ የሚፈጸሙት በየሀገሩ ባሉ ጋዜጠኞች ላይ ነው። በዘንድሮው ሪፖርት ውስጥ የታየው በአለም አቀፍ ጋዜጠኞች ላይ የደረሰው ግድያ ማሻቀብ የግጭት አካባቢዎች እየሰፉ መሄድና በአጠቃላይም በምዕራባውያን ላይ የሚነጣጠሩ ጥቃቶች መብዛት መሆኑ ታውቋል። አስራ ሰባት ጋዜጠኞች በዚህ ዓመት ብቻ የተገደሉባት ሶሪያ እጅግ አደገኛዋ ሀገር ሆና ማለፏን ቡድኑ ገልጿል። ጋዜጠኞች ኢራቅና ዩክሬን ውስጥ አምስት፣ ሶማሊያ ውስጥና በእስራኤልና በፍልስጤማውያን ጦርነት ወቅት አራት መገደላቸውንም ሲፒጄ አክሎ ጠቁመዋል። ኢትዮጵያ ሶማሊያ ለሚገኘው የአፍሪካ ሕብረት ጦር ተጨማሪ ወታደሮችን ለማዋጣት ፈቃደኛ መሆኗን ጠቅላይ ሚኒስትር ኃይለማርያም ደሳለኝ አስታውቀዋል። ጠቅላይ ሚኒስትሩ ይህንን የገለጹት ትናንት አዲስ አበባ ላይ በሰጡት ጋዜጣዊ መግለጫ ሲሆን አሁን ሶማሊያ የሚገኙትን የሴራሊዮን ወታደሮች ሌሎች ሴራሊዮናውያን ከሚተኳቸው ኢትዮጵያ የሚቀረውን ክፍተት እንደምትሞላ በገለጹበት ወቅት ነው። ምክንያቱ በምዕራብ አፍሪካ የተንሰራፋውን የኢቦላን ወረርሽኝ መስጋት መሆኑ ተጠቁመዋል። በኢቦላ ምክንያት የሞተው ሰው ቁጥር ከሰባት ሺህ አምስት መቶ መብለጡንና በቫይረሱ ተጋልጦ የተገኘው ሰው ቁጥር ወደ 20 ሺህ እየተጠጋ መሆኑን የዓለም የጤና ድርጅት አስታወቀም። ትናንት የወጣው መረጃ እንደሚጠቁመው በላይቤሪያና በጊኒ የቫይረሱ መተላለፍ መጠን እየቀነሰ ሲሆን፣ ሴራሊዮን ውስጥ ግን እየጨመረ መሆኑ ነው። በሌላ በኩል ደግሞ ዓለም ለሌላ ከባድ ወረርሽኝ ሊዘጋጅ ይገባዋል ሲሉ በሦስቱ በኢቦላ የተጠቁ የምዕራብ አፍሪካ ሀገሮች ውስጥ ሰሞኑን ጉብኝት አድርገው የተመለሱት የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን ትናንት አስጠንቅቀዋል። የመን ዋና ከተማ ሰነአ ውስጥ ዛሬ አምስት ፍንዳታዎች የደረሱ ሲሆን ቢያንስ አንድ ሰው ተገድሎ ሌላ አንድ ሰው ላይ ጉዳት መድረሱ ታውቋል። ዛሬ ማለዳ ላይ ከደረሱት ፍንዳታዎች አንዱ የተጣለው በአመዛኙ ሺአ ሙስሊሞች በሚኖሩበት አካባቢ መሆኑ ታውቋል። ለአደጋው ተጠያቂ ነው የሚባል ወገን እስካሁን አልታወቀም። እስላማዊ መንግሥት ነኝ የሚለው ቡድን ወይም አይሲል ታጣቂዎች ሴቶችን መድፈርን እንደ መሳሪያ እየተጠቀሙ ነው ሲል አምነስቲ ኢንተርናሽናል የሚባለው የሰብአዊ መብቶች ተሟጋች ቡድን አስታወቀ። አይሲል ኢራቅ ውስጥ በተያዙ የያዚዲ ጎሳ ሴቶች ላይ የሚፈጽመው ጥቃት የጦርና በሰብዕና ላይ የሚፈጸሙ ወንጀሎችን ያህል ነው ሲል አምነስቲ ከሷል። አምነስቲ ዛሬ ባወጣው ዝርዝር ሪፖርቱ ላይ ከአይሲ ይዞታዎች ለማምለጥ ከታደሉ አርባ ሁለት ሴቶችና ልጃገረዶች ጋር ቃለ ምልልስ ማድረጉን አመልክቷል። ሴቶቹ ከሚፈጸሙባቸው ጥቃቶች መካከል በአካልና በስነ ልቦና ማሰቃየትና ግፎች እንዲሁም የወሲብ ጥቃቶች እንደሚገኙባቸው የአምነስቲው ሪፖርት ይናገራል። ከምሽቱ ሶስት ሰዓት ላይ በ25ና በ31 ሜትር ባንድ ይዘንላችሁ በምንቀርበው መደበኛ ዝግጅት የሰዓቱንና ዝርዝር ያሉ ዘገባዎችን እናቀርብላችኋለን። ለቀሪ ዝግጅቶች ወደ ሰሎሞን ልመልሳችሁ። መልካም ቆይታ። ዜናዎቹን ሰማን። ከምሽቱ ሶስት ሰዓት በሁለትና በአምስት ሜትር ባንድ አጭር ሞገድ ስርጭታችን ተጨማሪና ሰፋ ያሉ ዜናዎች ይቀርባሉ። ይህ በ1430 መካከለኛ ሞገድ በአማርኛ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ዝግጅት የዕለቱ አብይ ርዕስ እናልፋለን። የኒዮ ሊበራል ኃይሎች ከአሥር ዓመታት በፊት እንደሞከሩት ሁሉ በዚህ ዓመት ምርጫም የቀለም አብዮት ለመቀስቀስ እየሞከሩ ናቸው ሲሉ ጠቅላይ ሚኒስትር ኃይለማርያም ደሳለኝን ከሰዋል። ገዢው ፓርቲ በሚቀጥለው አገር አቀፍ ምርጫ የምርጫ ዘመቻውን የሚያከናውነው እንደሚባለው ፓርቲው ካሉት የንግድ ተቋማት ሳይሆን ከግል ባለሀብቶችና ከአባላቱ በሚያገኘው የገንዘብ ድጋፍ እንደሆነ አስታውቀዋል። መለስካቸዋማ ዝርዝሩ ልኳል። ጠቅላይ ሚኒስትር ኃይለማርያም ደሳሌ በጽህፈት ቤታቸው በሰጡት ጋዜጣዊ መግለጫ የተሰነዘሩላቸው ጥያቄዎች ትኩረታቸው በእጅጉ በተወሰነ ጉዳዮች ላይ ነበር ማለት ይቻላል። ከእነዚህም ተደጋግመው የተነሱ ጥያቄዎች ይበልጥ ያተኮሩት በመጪው ግንቦት ወር ላይ እንደሚከናወን በሚጠበቀው አምስተኛው ሀገር አቀፍ ምርጫ ላይ ነበረ በተለይም ከተለያዩ የሰብአዊ መብት ተሟጋቾች በተደጋጋሚ በመንግስታቸው ላይ የሚሰሙትን ወቀሳዎች በማስታወስ ምርጫው ለሁሉም ተወዳዳሪ ፓርቲዎች እኩል ዕድል የማይሰጥና የፖለቲካ ምህዳሩም መንግስት በየጊዜው ባወጣቸው የጸረ ሽብር ህግን በመሳሰሉ ህጎች ስለጠበበ ዴሞክራሲያዊና ፍትሐዊ እንደማይሆን እየጠቋሙ መሆናቸውንና ይህ በምርጫው ላይ የሚኖረው ተጽዕኖ ምን እንደሚመስል የሚያመለክቱ ጥያቄዎችን አንስተው ነበረ። ጠቅላይ ሚኒስትር ኃይለማርያም ኢትዮጵያ እንደ ሀገር ዴሞክራሲያዊ ልማታዊ ርዕዮተ ዓለም እንደምትከተል በአጽንኦትና በእርግጠኝነት ነበር የገለጹት። የኒዮ ሊበራል ኃይሎችም የነሱን ርዕዮተ ዓለም በኃይል ሊጭኑባት እንደማይችሉ ገልጸዋል። ምርጫ በመጣ ቁጥርም እነዚህ ኃይሎች የቀለም አብዮት በዚህ ሀገር ሊቀሰቅሱ ይሞክራሉ ብለዋል። ሌክሽን ሃ በ1997 ዓ ም ሌሎች አገሮች እንዳደረጉት ሁሉ በኢትዮጵያም ተመሳሳይ የቀለም አብዮት ሊቀሰቅሱ ሞክረው ነበር፣ ነገር ግን አልተሳካላቸውም። አሁን ምርጫው እንደ ገና መጣ እና በዚህ አገር ውስጥ የቀለም አብዮት ለመቀስቀስ በተመሳሳይ ሂደት እየገቡ ናቸው። ይህን ግን የኢትዮጵያ ሕዝብና መንግሥት እንዲሆን አይፈቅዱም። ምክንያቱም በተመቻቸ ሁኔታ ውስጥ ነንና። በአሁኑ ጊዜ በተቃዋሚ ፓርቲዎችም ተደጋግሞ እንደሚነሳው አባሎቻቸው በተለይ የአመራር አባሎቻቸው የጸረ ሽብር አዋጁን መሳሪያ በማድረግ መንግሥት እያሰረባቸው እንደሆነ የሚቀርበውን ክርክር አይቀበሉትም። በእርሳቸው አባባል እነዚህ አንዳንድ የተቃዋሚ ፓርቲ አመራር አባላት የኢትዮጵያ መንግሥት አሸባሪ ናቸው ብሎ ከሰየማቸው የፖለቲካ ድርጅቶች ጋር የተባበሩ ናቸው። ኢህአዴግ በምርጫ ዘመቻውም ከንግድ ተቋማቱ በሚያገኘው ገንዘብ ከተወዳዳሪ ፓርቲዎች ጋር ሲነጻጸር በእጅጉ የላቀ በመሆኑ በውድድር ሜዳው ላይ ከፍተኛ ተጽዕኖ ያሳድራል የሚለውን ክስ ጠቅላይ ሚኒስትሩ የተሳሳተ ነው ይሉታል። ኤንዳውመንት የተባሉ በአንዳንድ ክልል ህዝቦች ንብረትነት የተያዙ ድርጅቶች አሉ። እነዚህ ግን ከገዥው ፓርቲ ጋር ምንም ግንኙነት የላቸውም። ገዢው ፓርቲም ቢሆን በሀገሪቱ ሕግ የሚገዛ ነው እና ለትርፍ የቆሙ ድርጅቶች የሉንም። ብዙ ጊዜ በምርጫ ወቅት ገዢው ፓርቲ የሚያስፈልገውን ገንዘብ የሚያገኘው ከግሉ ዘርፍና ከአባላቱ እንደሆነ ግልጽ ነው። በመጪው ምርጫ የሚሆነውም ይኸው ነው። ከስድስት ዓመታት በፊት በኢትዮጵያ ፓርላማ የጸደቀው የጸረ ሽብር ሕግን በተመለከተ ጠቅላይ ሚኒስትሩ በተለያየ መልክ ለቀረበላቸው ጥያቄ የሰጡት መልስም ሕጉን እንዲያውም ሲነቅፉት በነበሩት ኃይሎች እንኳን አሁን አሁን ተቀባይነትን እያገኘ እንደሆነ የሚገልጽ ነበረ። አብዛኞቹ የምዕራብ ሀገሮች የጸረ ሽብር ሕጎቻቸውን ከልሰዋል። ይበልጥ አጥብቀውታል። ምክንያቱም ዓለም አቀፋዊ ሁኔታ ተለውጧልና። አንዳንዶቹ ለባዕዳን ቆመው በሚዋጉ ዜጎቻቸው ተናደዋል፣ ተስፋ ቆርጠዋል እና ለእኔ እንደሚመስለኝ ይህ በሂደት ያለ ነገር ነው። ሽብርተኝነት ከራስ ዜጎች ሲመጣ እጅግ አስቸጋሪ ነው። ይህ ሁልጊዜም በተመሳሳይ ሁኔታዎች ለሚወቅሱን ወይንም ለሚነቅፉን ምዕራባውያንም ጭምር ነው እና የነበራቸውን ሕግ ይበልጥ ጥብቅ ለማድረግ ይፈልጋሉ። ሰሞኑን በደቡብ ሱዳን፣ በሶማሊያ ጉዳይ እንዲሁም በግብፅና በኢትዮጵያ መካከል ስላለው ግንኙነትና በሌሎችም ላይ መንግስታቸው ያለውን አቋም ጠቅላይ ሚኒስትሩ የገለጹትን ይዘን እንቀርባለን። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። አብይ ርሱን ነበር ያደመጥነው። ወደ ሁለተኛው ቅንብር እንሸጋገራለን። ባለፈው አርብ በባሕር ዳር ከተማ የተቃውሞ ሰልፍ ተካሂዶ የሰው ሕይወት መጥፋቱ ጉዳት መድረሱና የታሰሩ መኖራቸው ተዘግቧል። ድረ ገጾች ሰልፉን የሚያሳዩ የቪዲዮና ፎቶግራፍ ምስሎችን ያቀረቡ ሲሆን የተኩስ ድምፅም ይሰማል። ሕዝባዊ ተቃውሞውን የቀሰቀሰው ምንድን ነው? የተቃውሞ ሰልፉ በማን ተጠራ? መንግሥትስ ምን ምላሽ ሰጠ? በዕለቱ የተቃውሞ ሰልፍ ላይ የነበሩ የዐይን ምስክር አነጋግረናል። በአማራ ብሔራዊ ክልላዊ መንግሥት ዋና ከተማ በባሕር ዳር ከሚገኘው ፖሊስ ምላሽ ለማግኘትም ጥረት አድርገናል። ስከታተል ቆይቻለሁ። በአርቡ የባሕር ዳር ሕዝባዊ የተቃውሞ ሰልፍ ላይ መሳተፋቸውን የገለጹልኝን ሰው ማንነት ጠይቄያለሁ። አቶ ተበጀ እባላለሁኝ። አቶ ተበጀ ነገር እርሶ በተቃውሞ ሰልፉ ላይ ነበሩ? ሰልፉ ላይ ነበርኩኝ። ሰልፉ የጀመረው ጊዮርጊስ ቤተ ክርስቲያን ነበር። ከዛ በመስቀል አደባባይ አድርጎ ነው የሄደው። እኔ ግን መስቀል አደባባይ ከደረሰ ሰዓት ጀምሮ ነው መስቀል አደባባይ ጀምሮ ነው የነበርኩት። ምን ነበር ምክንያቱ? ለሰልፋችሁ ለሰልፉ ምክንያት የሆነው የታቦት ማደሪያ በመባል ባህርዳር ከተማ ውስጥ የሚታወቀው የመስቀል አደባባይን ቦታ ለግል ባለ ሀብት ተሰጥቷል። የቀረውም ቦታ ደግሞ አነስተኛና ጥቃቅን ለተደራጁ ግለሰቦች እና ወጣቶች ለነሱ ተሰጥቷል የሚል ምክንያት ነበረው። በዚህ የተነሳ ያው መማንን በዚህ የተነሳ የተቃውሞ ሰዎች ለማድረግ የተገደዱት። ማን ነው የጠራው ሰልፉን? በመጀመሪያ ሰልፉን የጠራው እና ያስተባበረው አካል የለም። በዋናነት ይሄንን ጉዳይ የሃይማኖት ጉዳይ ስለሆነ ይሄንን የሰሙ የተወሰኑ ሰዎች ቤተ ክርስቲያን ውስጥ መነጋገር ጀመሩ። ከዛም ለቤተ ክርስቲያን የመጡ ሌሎች ሰዎችም እንደዚሁ ምንድን ነው ጉዳይ ሲሉ እንደዚህ እንደዚህ፣ በአጋጣሚ ደግሞ በመንግስት በኩል የተወሰኑ ሰዎች አጥሩን ማፍረስ ጀመሩ። የመስቀል አደባባይ ውናጥር ይሄ መረጃ ወዲያውኑ ተደውሎ ለእነዚህ ሰዎች ሲነገራቸው ስብሰባ ተቀምጠው የነበሩ ሰዎች ቀጥታ ወደ ተቃውሞ ሰልፍ ተቀየረ እንጂ የሚያስተባብረው አካል አልነበርም። ራሱ ምእመናኑ ነው ራሱን በራሱ እያስተባበረ የጊዮርጊስን፣ የእመቤታችንን፣ የአርሴማን ስዕል ይዞ ወደ ሰልፍነት የተቀየረው ከዛም በኋላ ነው። ድረ ገጾች በሰልፉ ወቅት የተኩስ ድምጽ ቀርጸዋል። የሞቱና የተጎዱ ተይዘው የታሰሩ እንዳሉም ዘግበዋል። አንደኛ እርስዎ የደረሰቦት ጉዳት አለ? በወቅቱ እኔ ጉዳት አልደረሰብኝም፣ ግን ድረ ገጾች ያሉት እውነት ነው። ተኩስ ነበረ። ተኩስ የተፈጠረው ደግሞ ህዝቡ ከመስቀል አደባባይ ተነስቶ ቀጥታ በመሀል ገበያው በኩል አድርጎ በጊዮርጊስ ቤተክርስቲያን አድርጎ ወደ ክልል ምክር ቤት አምርቶ ነበረ። ክልል ምክር ቤት ላይ ደርሶ በመንግስት በኩል ያሉ ባለስልጣኖች ለሰልፈኛው መልስ እንዲሰጡ ሰልፈኛው ጥሪ ያቀረበ፣ ደጃፉ ላይ ቆሞ ወጦ ሊያነጋገራቸው የቻለ የመንግስት አካል አልነበረም። ብዙ ከጠበቁ በኋላ አንድ ግለሰብ መጥቶ ሙሉ ዓለም የሚባል የባህል ማዕከል አለ አዳራሽ፣ ወደዛ ተመለሳችሁ ሂዱና እዛ መጠን እናነጋግራቸዋለን የሚል መልስ ሰጧቸው። ህዝቡ ደግሞ እዛ መሄድ አንፈልግም፣ ይኸው እዚህ በር ላይ መጠናል፣ እዚህ መቶ ይንገረን፣ መልሱን ይንገረን በሚል ጥያቄ ያቀረቡ። ይሄንን ጥያቄን የሚመለስላቸው አላገኙም። በዛን ሰዓት ወደ ጎንደር መውጫ ላይ አዲስ የተሰራ የጉባኤ አዳራሽ አለ እና እዛ አካባቢ የክልል ባለስልጣኖችም ያው እዛ ሌላ ሁለተኛ ቢሯቸው ስለሆነ እዛ መልስ ፍለጋ ወደዛ ቀጠሉ። እዛ ከሄዱ በኋላ ጥበቃዎች አናስገባም ሲሏቸው በሀይል ጥሰው ለመግባት ሞከሩ። ያኔ መጀመሪያ አንድ ዲያቆን በጥይት ተመታ፣ እርስ ወዲያውኑ አረፈ። ያንን በአምቡላንስ ይዘውት ወደ ሆስፒታል ወሰዱት፣ ፈለገ ሕይወት ሆስፒታል። ይሄ ልጅ እዛ ሲወድቅ የህዝቡ ስሜት ወደ ቁጣ ተቀየረና ገንፍሎ ወደ ውስጥ ወደ ምክር ቤት አዳራሽ ለመግባት ሞከሩ። የተወሰኑ ልጆች ገብተዋል። መስታወት ለመሰባበር ሁሉ ሙከራ አድርገዋል። ይሄኔ የመንግስት ሀይሎች ተኩስ ከፈቱ። ከዛም ባሻገር የነበረው ልዩ ኃይል እዚህ በቂ ስላልነበረ ከጎንደር ድጋፍ እንዲደረግላቸው ስልክ ደወሉ። ከጎንደር ልዩ ኃይል ሁለት ሰዓት ከፈጀ በኋላ ደረሰ እና ያ የደረሰው ልዩ ኃይል ቀጥታ ዱላ፣ ድብደባ ነው የጀመረ። በዛን ሰዓት አባይ ውስጥም የገቡ ልጆች ነበሩ ነው የሚባለው። ረግረግ ጭቃ ቦታ አለ እዛው ቡ ብዙ ልጆች አሉ። እዛው ጉባኤ አዳራሽ ውስጥም የገቡ አንድ ገራውን እንደዚያው ተዘግቶባቸው የቀሩ ልጆች አሉ ተጭነውም ወዳልታወቀ ቦታ የተወሰዱ ሰዎች አሉ። አንደኛና አምስተኛ ፖሊስ ጣቢያ የሚባሉት እስካሁን ድረስ ሙሉ ናቸው። በእስረኞች በጣም በርካታ ሰው ተጎድቷል። በዱላ ጥይትም የቆሰሉ አሉ። እርስዎ የሞተ ወይም የቆሰለ በአይኑ ያዩት አለ? አዎ፣ ጊዮርጊስ ቤተ ክርስቲያን አጠገብ አንድ ሰው ሙቶ አይቻለሁኝ። እዛው ክልል ምክር ቤቱ ቋም አንድ ሰው ሙቷል። ሁለት ሰው በአይኔ አይቻለሁኝ። ከዛም በኋላ ደግሞ ያው ህብረተሰቡ የሚያወራው ወደ ስድስት መድረሳቸውን ሆስፒታል ከገቡ በኋላም እንደዚህ የሞቱ ሰዎች መኖራቸውን ህብረተሰቡ ያወራል። ግን የእያንዳንዱ ሰው ስለማይተዋወቅ እንጂ የተጎዳው ሰው በጣም በርካታ ነው። በዱላው የተጎዳውን በጣም በርካታ ነው። በመንግስት በኩል ግን የተባለው አንድ ሰው ብቻ ነው። እሱም ሲረዳ ቆይቶ ህይወቱ አለፈ ነው ያሉ። የሃይማኖት አባቶችም የሃይማኖት መሪዎችም የሚሉት ማምሻውን በቴሌቪዥን ቀርበው ቦታውን እኛ ለመንገድ ነው ለመንገድ ፍቃድ ሰጠናል፣ አስፋልት እንዲሆን ነው የሚል ማስተባበያ ነው የሰጡት። ግን ይህን ያህል ሰው ስድስት ሰው ሞተ ለማለት እናንተ ምን ማስረጃ ማቅረብ ትችላላችሁ? ሰው ነው የሚያወራው። አሁን የተለያየ አሁን እኔ በደንብ የማውቀው ሶስት ሰው መሆኑን አውቃለሁ። እኔ እራሴ እርስዎ ባይኖ ያዩት ሰው ነው። አንደኛው መጀመሪያ እዛው ድልድዩ አካባቢ የተመታው፣ ሁለተኛው ጊዮርጊስ ላይ የተመታው፣ ሶስተኛው ሆስፒታል ውስጥ የሞተው። አሁን በምን ሁኔታ ላይ ይገኛል? አሁን ከተማው የሚገኘው ፖሊስ እና ልዩ ኃይሎች በመኪና ፓትሮል ያደርጋሉ። መሳሪያ የያዙ ሬንጀር የለበሱ ወታደሮች ከተማ ውስጥ ራውንድ ያደርጋሉ። ይሄ ሁኔታ ነው ያለው እና ፖሊስ በየቦታው ጥበቃ ማታም ሚሊሻዎች፣ ፖሊሶች በጋራ በመሆን ከተማ ውስጥ ጥበቃ ይካሄዳል። የታጠቁ ኃይሎች ከተማ ውስጥ በስፋት ይንቀሳቀሳሉ። የሰው ስሜት ምንድን ነው? የሰው ስሜት አኩርፏል። ሰው አኩርፎ ቁጣ ላይ ነው ያለው እንደኔ መራሱ አሁን ስ አንደ ዜጋ ስታዘብ መደረግ የነበረበት ህዝቡ በጥሞና መልስ እንዲሰጠው እየጠየቀ ነው። ክልል መስተዳደር ጋር መጥቶ በዛን ሰዓት የተባለው ነገር እውነትም ይሁን ውሸት እንደ መንግስት ኃላፊነት ተሰምቷቸው ማስተባበያ መስጠት መቻል ነበረባቸው። የህዝብን ስሜት ቁጣ ማብረድ መቻል ነበረባቸው። እነሱ ጉዳይም ሳይቆጥሩት እንደገና ወደ ኃይል እርምጃ ነው የገቡት እና በዚህ የተነሳ ህብረተሰቡ አኩርፏል። ህዝቡ በጣም አኩርፏል። እሺ፣ በጣም አመሰግናለሁ። ለጊዜው ምንም አይደለም። አድማጮች፣ የአሜሪካ ድምፅ ራዲዮ በእማኙ የተገለጸውን የሰለባዎች ቁጥር ከነፃ ምንጭ ማረጋገጥ አልቻለም። ይህ በእንዲህ እንዳለ ግን በመግቢያው ላይ እንደ ተገለጸው ከክልሉ መስተዳድርም ይሁን ከፖሊስ ማብራሪያ ለማግኘት ከዕለቱ ማለት ካለፈው አርብ ጀምሮ ጥረት አድርገናል ከፖሊስ ኮማንደር ደሳለኝ ይባላለሁ ያሉኝ ባለሥልጣን ከየት እንደ ደወልኩና ማንነቴን እንድገልጽላቸው ከጠየቁኝና ከተረዱ በኋላ ስልኩን ዘግተዋል የአማራ ክልል ቃል አቀባይ አቶ ታዘበው አታላይ ራቅ ብዬ መስክ ሥራ ላይ በመሆኔና ስለ ጉዳዩ ገና ከአንተ መስማቴ ስለሆነ መልስ ልሰጥህ አልችልም ብለዋል። ከብዙ ጥረት በኋላ ዛሬ ጠዋት ስልካቸውን ያነሱልኝ ኮማንደር ሰኢድ ደግሞ አሁን ስብሰባ ላይ ስለሆንኩኝ በኢትዮጵያ ሰዓት አቆጣጠር አስር ሰዓት ላይ መልስ እሰጥሃለሁ ብለው ቃል ገቡልኝ። ከዚያ በኋላ ያደረግኳቸው በርካታ ጥሪዎች አይነሱም። ለማንኛውም መስቀል አደባባይ ለልማት ሊፈርስ ነው በሚል ምክንያት ለተቀሰቀሰው ተቃውሞ የባሕር ዳር ከተማ ከንቲባ ሕዝቡ ካልፈለገው ልማቱ ይታጠፋል ማለታቸውን የክልሉን ራዲዮ ጠቅሶ ሪፖርተር ጋዜጣ በትላንትና ዜናው አስፍሯል። የኢትዮጵያ ቴሌቪዥንም በዕለቱ ማለት አርብ ምሽት በአንዳንድ የአፍራሽ ኃይሎች የተፈጠረው ተቃውሞ ልማትን ለማደናቀፍና የራስ ዓላማን ለማሳካት ያለመ በመሆኑ የሃይማኖቱን ተከታዮች እንደማይወክልና ሊወገዝ የሚገባው ተግባር ነው ሲሉ የሃይማኖት አባቶች ማስገንዘባቸውን ገልጿል። የባሕር ዳር ከተማ አስተዳደር በበኩሉ የታሰበው የመንገድ ማስፋፊያ መስቀል አደባባዩን እንደማይጎዳ ገልጾ ሕዝቡ ካላመነበት ሊቀር እንደሚችል አረጋግጧል። በሌላ በኩል ችግርን በመነጋገር የመፍታት ባህልን ለማጥፋት የተንቀሳቀሱ ግለሰቦች ያቀናበሩት የተቃውሞ ሰልፍ ነው ሲል የባሕር ዳር ፖሊስ መምሪያ አስታውቋል። ቀጣዩና የመጨረሻው ቅንብር ስፖርት እንደምናመሽታችሁልኛል። የተከበራቸው አድማጮቼ፣ በአትሌቲክሱ ስፖርት ዜና በሳምንቱ ማብቂያ ዓለም አቀፍ የረጅም ርቀት ሩጫ ውድድሮች ኬንያውያን የበላይነት ያሳዩባቸውን ይዘናል። የአገር ውስጥና የውጭ እግር ኳስ ጨዋታዎች ከነ ውጤቶቻቸው እንገልጻለን። አብረን እንቆይ። ብራስልስ ትላንት ባስተናገደችው ዓለም አቀፍ ሀገር አቋራጭ ውድድር ዜና ልጀምር። በወንዶቹ አሌክስ ኪቤት ጠንካራውን ፉክክር ያሸነፈው ሌላውን ኬንያዊ አብርሃም ኪፕየቲችን ቀድሞ ሲሆን በሴቶቹ ደግሞ የ19 ዓመቷ ሺላ ኪተር በኮመንዌልዝ የሺ አምስት መቶ ሻምፒዮን ፌስ ኪፕየጎን ቀድማ ገብታለች። ኪቤት አንድ የቤልጂግ ክለብን ወክሎ የተወዳደረው የሀገሪቱ ነዋሪ በመሆኑ ሲሆን በውድድሩ እንደማሸንፍ እምነት ነበረኝ ብሏል። ባለፈውም ዓመት ድል የተቀዳጀው ቢሆንም በርካታ ጠንካራ አትሌቶች ነበሩበት ሲልም አስረድቷል። ሁለት ዙር እንደ ቀረን ፍጥነቴን ለመጨመር አቅጄ ነበር። የተቀናቃኝን ምላሽ ገመትኩና መዳረሻው ላይ በመፈትለኩ ቀየርኩት በማለትም ኪቤት ታክቲኩን አብራርቷል። ቀጣይ ግቤ የትውልድ ሀገሬን በመወከል በየካቲት ወር ቻይና በምታስተናግደው የዓለም አገር አቋራጭ ሻምፒዮና ውድድር ላይ ለመሳተፍ ነው ሲልም አክሏል። የሴቶች ውድድር ከወንዶቹ ጋር በተመሳሰለ መልክ ነበር የጀመረው። አራት አትሌቶች ቀድመው ታዩ። ከእነርሱም መካከል ሁለቴ የአውሮፓ አገር አቋራጭ ሻምፒዮኗ የአየርላንዷ ፊኖላ ብሪቶን ትገኝበታለች። ሌሎቹ ሦስቱ ኬንያውያን ኪፒጎን ኪተርና ኔን ጋምፒ ይባላሉ። ኪፒጎን ከሁለት ሳምንታት በፊት በኒያ ሁሩሩ እንዳደረገችው ሁሉ በሁለተኛው ዙር ላይ ተፈትልካ በአንደኝነት እስከምትጨርስ አላቆመችም። የደረሰባትም አልታየም። ሌላም የዓለም አገር አቋራጭ ሩጫ ውድድር ተካሂዷል። ትላንት በሰላሳ አምስተኛው የዲቬንታ ዲባኖስ አገር አቋራጭ ዩጋንዳዊው አትሊት ቲሞቲ ቲሮቲች ለሦስተኛ ጊዜ ድል ተቀዳጅቷል። በአንደኝነት የገባበት ጊዜም 34 ከ57 ተመዝግቦለታል። የሴቶቹን የስድስት ኪሎ ሜትር ውድድር ሚሚ በለጠ ከኢትዮጵያ አሸንፋለች። ሚሚ የአውሮፓውን የ1500 ሻምፒዮን ሆላንዳዊቷን ሲፋን ሐሰንን ቀድማለች። የሚበለጠ በዚህ የአውሮፓውያኑ ዓመት በ1500 በ3000 እና በ5000 የግል ፍጥነቷን ያስመዘገበች ሲሆን ትላንት በ24 ከ05 ስትገባ ሲፋንን በ26 ሴኮንድ ጥላ ሄዳለች። አትሌቲክሱ የሆነው ለአገር ውስጥና የውጭ የእግር ኳስ ዜናዎች ወደ ገዛ ህንጽዮ መስቀል አዲስ አበባ እንሄዳለን። አመሰግናለሁ ሰለሞን። የሁለት ሺ ሰባት የኢትዮጵያ ፕሪምየር ሊግ የመጀመሪያ ዙር ስምንተኛ ጨዋታ በአዲስ አበባና በክልል ከተሞች ተካሂደዋል። ከትላንት ወዲያ ቅዳሜ ቅዱስ ጊዮርጊስ ሙገር ሲሚንቶን ሁለት ለባዶ አስተናግዶ አዳነ ግርማና ተቀይሮ የገባው ምንተስኖት አዳነ ናቸው ለጊዮርጊስ ጎሎቹን ያስቆጠሩት። ቀጥለው የተጫወቱት የአዲስ አበባዎቹ ኢትዮጵያ ንግድ ባንክና ደደቢት ያለ ግብ ባዶ ለባዶ ተለያይተዋል። ወደ ደቡብ አምርቶ በቦዲቲ ስታዲየም በባለሜዳው ወላይታ ዲቻ አንድ ለባዶ የተሸነፈው መከላከያ ለሳምንት ይዞት የቆየውን የመሪነት ደረጃ ለመልቀቅ ተገድዷል። ፍሬው ብርሃኑ ያስቆጠራት ብቸኛ ግብ ለወላይታ ዲቻ በድል እንዲወጣ አድርጋለች። በሁሉም የስፖርት አፍቃሪና በመገናኛ ብዙኃንም ጭምር አድናቆት የተቸረው አዳማ ላይ በአበበ ቢቂላ ስቴዲየም በአዳማ ከነማና በኢትዮጵያ ቡና መካከል የተደረገው በድራማ የተሞላና ብዙ ጎልም የተቆጠረበት ጨዋታ ሆኖ አልፏል። አዳማ ከነማ በታከለ አለማየሁና በበረከት አዲሱ አማካይነት ጨዋታው በተጀመረ በአስር ደቂቃ አከታትለው አግብተው ቡናን አስደንግጠውት ነበር። ሆኖም ቡናዎች ቀስ በቀስ የጨዋታውን ሂደት በመቆጣጠር በሀያ ዘጠነኛው ደቂቃ ኤልያስ ማሞ ለቡና የመጀመሪያውን ግብ አግብቶ ለእረፍት ወጥተዋል። ከእረፍት መልስም የቡናው አሰልጣኝ ጥላሁን መንገሻ የተከላካይ ክፍሉን በተጫዋቾች ለውጥ በማጠናከር የተሻለ እንቅስቃሴ አሳይቷል። አስቻለው ግርማ ለቡና የአቻነት ግብ ካስቆጠረ በኋላ በአቻ ውጤት ሊለያዩ ነው እየተባለ ባለበት በአዳማ ከነማው ቢኒያም አየለ ሶስተኛውን አስቆጥሮ መምራት ጀምሮ ነበር ሆኖም የአዳማ ከነማን አሸናፊነት ለማብሰር ተጠባባቂ ተጫዋቾችና ደጋፊዎች ጭፈራ በጀመሩበት አጋጣሚ ጨዋታው ሊጠናቀቅ በሴኮንዶች ቅጽበት ሌላው የቡናው ቢኒያም አሰፋ ሶስተኛ ጎል አስመዝግቦ ቡናን ከሽንፈት አድጎታል። ግማሽ ደርዘን ግብ የተመረተበት የአዳማ ከነማና ኢትዮጵያ ቡና ጨዋታ ጠንካራ ፉክክር የታየበት መሆኑ ሁሉንም ያስማማ ሆኗል። ከጨዋታው በኋላ የሁለቱ ቡድን አሰልጣኞች አስተያየት ሰጥተዋል። ከቡናው አሰልጣኝ ስራ አሁን መንገሻ አስተያየት ልጀምርልህ። ሁለት ሰዓት ተጫዋቾች የነበርኳቸው ሶስት ለሁለት እንደምንጨርሰው ነው። ነገር ግን ያ ባለበት ሰዓት ላይ ሁለት ስኩል ሆኑ። ከሁለት ስኩል በኋላ ደግሞ ያው እንደሚታወቀው ቀድሞ አገጡ ቢሆንም በቀረችው ደቂቃ ያለንን ነገር አማጡ ነጥብ ይዘን መግባት ስላለብን፣ ይህ ደጋፊያችንም እዚህ ድረስ የመጣበት ዋና አላማ ነጥ ሶስት ነጥብ ነበረ። ቢሆንም አንድ ነጥብም ስላገኘን በጣም ደስተኛ ነኝ ግን

ሲሆን በጣም ነ ሌሎች ጨዋታዎችም ተካሂደዋል። ወደ ደረጃ ተፈሱ ስንመለስ ሲዳማ ቡና በአስራ አራት መሪነቱን አስመልሷል። መከላከያ፣ መብራት ኃይልና ኢትዮጵያ ቡናም ሶስቱን በኩል አስራ ሶስት ነጥብ ከላይ ሁለተኛና ሶስተኛ ሆነው ይከተላሉ። ከአዲስ አበባ ወደ ሰሜን አፍሪካ ሞሮኮ ማራኬሽ ከተማ ስናመራ በዚያም የዓለም ክለቦች ሻምፒዮና የፍጻሜ ጨዋታዎችን እናገኛለን የየአህጉራቱን የክለቦች ሻምፒዮን የሆኑትን ባሳተፈው የዓለም ክለቦች ለፍጻሜ የደረሱት የደቡብ አሜሪካው አህጉር ተወካይ ሳን ሎሬንዞ እና የአውሮፓው ተወካይ ሪያል ማድሪድ ናቸው። በውጤቱም ሪያል ማድሪድ ሳን ሎሬንዞን ሁለት ለባዶ በማሸነፍ የሁለት ሺህ አስራ አራት የዓለም ክለቦች ሻምፒዮን ሆኗል። የስፔኑ ሪያል ማድሪድ ከዋንጫውም ጋር አምስት ነጥብ ሁለት ሚሊዮን ዩሮ የገንዘብ ሽልማት አግኝቷል። የአርጀንቲናው ክለብ ሳን ሎሬንዞ ሁለተኛ በመውጣቱ አራት ሚሊዮን ዩሮ ሲያገኝ የኦሺኒያው ሻምፒዮን ኦክላንድ ሲቲ የመካከለኛው አሜሪካ ሻምፒዮኑን ክሩዜሮልን አራት ለሁለት በማሸነፍ ድርሻውን ሁለት ነጥብ አምስት ሚሊዮን ዩሮ አንስቷል። ከቱጃሩ ሪያል ማድሪድ በስተቀር ከሁለተኛ እስከ አራተኛ ለወጡ ክለቦች በዚህ ውድድር ያገኙት ገንዘብ የዓመት በጀታቸውን እንደሚሸፍንላቸው ተዘግቧል። በእኔ በኩል ያለው ይኸው ነው ሰለሞን ገዛ ህንጽ መስቀል ነበር ከአዲስ አበባ አመሰግናለሁ። በዚሁ የምሽቱን የስፖርት ፕሮግራም እናበቃለን። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰለሞን ክፍሌነኝ። ሰላም፣ ደህና ቆዩኝ። ክቡራትና ክቡራን አድማጮች ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1430 መካከለኛ ሞገድ የሚሰራጨው ይህ የአሜሪካ ድምፅ ራዲዮ ልዩ ፕሮግራም የዛሬው ዝግጅት ተጠናቋል። በመስክና እዚህም ባሉ ዘጋቢዎቻችንና ባልደረቦቻችን ስም የምሰናበታችሁ ሳስተናግዳችሁ የቆየሁት ሰለሞን ክፍሌ፣ ላይ ፕሮግራሙን የመራልን ኃይሉ ታምራት ነው። መልካም ምሽት። You can count.